የፌዴራል መንግስት አመራሮች የድሬዳዋ ነዋሪዎችን በከተማዋ ወቅታዊ ሁኔታ ዙሪያ እያወያዩ ነው። የጠቅላይ ሚኒስትሩ አማካሪ አቶ ተፈራ ደርበውና አቶ መለስ ዓለም በመሩት መድረክ ላይ ነዋሪዎች አሉ ያሏቸውን ጥያቄዎች አንስተው መግባባት ላይ መድረሳቸውንም ተሳታፊዎች ለአሜሪካ ድምጽ ገልጠዋል። በተያያዘም በመቶዎች የሚቆጠሩ ወላጆች ልጆቻቸው ይፈቱላቸው ዘንድ ፖሊስ ፖሊስ መምሪያውን መጠየቃቸውንና መምሪያውም ተጠርጣሪዎች ተጣርተው መፈታት አለባቸው፣ በአፋጣኝ ይፈታሉም ሲሉ ገልጸውልናል ይላሉ። አዲስ ቸኮል ነው ዝርዝሩን የያዘው። ለመገናኛ ብዙኃን ዝግ የነበረውና የፌዴራል አመራሮች ከከተማ ነዋሪዎች ጋር በተወያዩበት መድረክ ላይ ከመልካም አስተዳደር አርባ አርባ ሃያ እና ከታሰሩ ልጆች ጋር የተያዙ ጥያቄዎች ተነስተው ውይይት መደረጉን ተሳታፊዎች ለቪኦኤ ተናግረዋል። ሳተናው የድሬዳዋ ወጣቶች ማህበር ሊቀመንበር ሲሳይ አየለም በስብሰባው ስለተነሱ ሀሳቦች እንዲህ ብሏል። ሰባ አርባ የሚባለው ቀመር አፓርታይድ ስርዓት ነው። የማህበረሰቡን የፍትሃዊ ተጠቃሚነት፣ የዜጎች እኩል ተጠቃሚ ያገለለ በአግላይ የሆነ ስርዓት ነው እና እሱ ፈርሶ ማለት እንደ ማንኛውም ዜጋ እኛ ተወልደን ባደግንበት አካል ላይ እንደ ማንኛውም ዜጋ እኩል የመጠቀም መብት ሊኖር ይገባል። እኛ ኦሮሞ ይግዛል፣ ሱማሌ ይግዛል፣ አማራ ይግዛ፣ ትግሬ ይግዛ አይደለም፣ በሜሪት ይሁን ነው። በማንም የሚችል ሰው ሀገሪቷን ማስተዳደር ብቁ የሆነ ሰው ሰው ሀገራችን ማስተዳደር ይችላል። እንጂ አሁንም የኛ ጥያቄ የብሄርተኝነት ጥያቄ አይደለም። ለምን ሱማሌ ገዛኝ? ለምን ኦሮሞ ገዛኝ? አይደለም። አሁንም የኛ ጥያቄ የኛ ጥያቄ ምንድ ነው? ድሬዳዋ ላይ በተወላጆቿ ብቻ ሳይሆን አቅም ባለው ይህችን ሀገር ማስተዳደር የሚችል ሁሉንም ዜጎች እኩል ባይሉ ይመይ ይሄ የኔ ብሄር ነው፣ ይሄ የኔ ጎሳ ነው፣ ይሄ የሰፈር ልጅ ነው በማይል ሰው ትተዳደር ነው የኛ ጥያቄ። አሁንም ወደፊት የምንጠይቀው ይሄ ጥያቄያችን ነው። ስብሰባ ላይ አባርባያ ሌላ ደግሞ የአቅመነስ ማለት ብዙ እቅሮች ይታከላሉ። እነዛ ነገር አዲስ የማይደረጉበት አሁን አንደኛው የዚህ አርባ አርባዊ ችግር መሆኑ ረብሻው የመጣው በቃ ኩልነት በቃኝነት ማጣት ነው። በዚህ በአርባ አርባዊ ስርዓት ሙሰኞች መስተዋል ሰፈር ተሸጠዋል። የመምህራን ጥያቄ አልተመለሰም። ይህ ስርዓት ምንም ነገር የጠቀመ የለን አገሪቷን ወደኋላ ነው ያስቀራል። የፌዴራል አመራሮች አስቀድመው ካስተዳደሩ አመራሮች ጋር ውይይት እንዳደረጉ እንዳደረጉና እየቀረቡ ያሉ ቅሬታዎችም ተገቢ መሆናቸው እንደተናገሩ ተሳታፊዎች ገልጸዋል። የድሬዳዋ መምህራን ማህበር ሊቀመንበር የሆኑ አቶ አበበ እንዲህ ይላሉ። ያለውን አጠቃላይ ነገር ከሰሙ በኋላ ያሉት ነገር ባጭሩ፣ ይሄን ሁሉ ከእናንተ የሰማ ነው አለ፣ ከሌሎችም የሰማ ነው አለ። በአጠቃላይ ይሄ ለዚህ ሁሉ ተጠያቂ የከተማ አስተዳደሩ ሲመሩ የነበሩ አካላቶች ናቸው ብለዋል። ስለዚህ ወደፊት ለምንወስዱ እርምጃ አሁን ባለው በሰከነ ሁኔታ እናንተም ተባበሩ የሚል ነው። ከዚህ ውጭ ሁሉም ተሰብሳቢ በአቋም ደረጃ የገለጸው ምንድን ነው፣ መንግስት በቁም እያሉ ችግር ፈጣሪዎችን አጣርተን እናስራለን ብሎ ይናገራል። አዲስ የመጣው መንግስታችን እኛ የምንደግፈው ነው። ፐርሰናሊ የምደግፈው ነው። መቶ ፐርሰንት የምደግፈው ነው። ኢቨን ራሴ የሚሰዋለን ነው። አሁን ምክንያቱም ወደኋላ መመለስ እንደሌለበት በዚህ ሁኔታ እያለ እዚህ ግን አስረው ነው እያቃሉ ያለው ነገር። ስለዚህ አሁን የታሰሩ ልጆች ሰላማዊ ስልስዎች እንጂ ውከት የፈጠሩ አይደለም። ስለዚህ ያለምንም ሁኔታ መፍታት አለባቸው የሚለው ላይ ሁላችንም ተስማምተናል። እሱ ይህንን እናደርጋለን ብለዋል ማለት ነው። የፌዴራል አመራሮች አስቀድመው ከአስተዳደሩ አመራሮች ጋር ውይይት እንዳደረጉና እየቀረቡ ያሉ ቅሬታዎችም ተገቢ መሆናቸውን እንደተናገሩ ተሳታፊዎች ገልጸዋል። የአሁኑን ሳምንት የከተማዋን ሰላምና መረጋጋት ቀድሞ ወደነበረበት ለመመለስ እንደሚሰሩ እና ከቀጣይ ሳምንት ጀምሮ ግን ለዘላቂ መፍትሄ እንደሚንቀሳቀሱ እና አቶ ተፈራ መናገራቸውን ከተሳታፊዎቹ ሰምተናል። በተያያዘ ዜና ሁለት መቶ ገደም የሚሆኑ ወላጆች የድሬዳዋ አስተዳደር ዋና ፖሊስ መምሪያ ወደሚገኝበት ቦታ ሄደው ልጆቻችን ይፈቱ ሲሉ ጥያቄ አቅርበዋል። ለጥያቄ ወደ መምሪያ ከሄዱት መካከል ያናገርኳቸው ወይዘሮ ትዕግስት እንዲህ ይላሉ። ደካማ እናቶች ልጆቻቸው የተያዙባቸው ምግብ ማቀበል የማይችሉ በሽተኞች አካለ በቃ ሁሉም ነገር ደካማ በጣም በቃ እኛ የጎተትን እያባበልን ያው የህዝቡን ጩኸት የኛ ጩኸት ነው። ልጆቻችን ለእኛ ብለን የታሰሩ ሁሉ እየተጎተቱ በጣም ከእኛ ሰፈር ያ መምሪያ ማለት በጣም ሊጥ ነው። ያንን ሁሉ መንገድ ፀሐይና አቧራ እየጠጡ ነው ሄደው ያው የተወሰነ ሰው ይግባን ያሉት አስር ሰው አስገብተው ነበረ። ከገቡት ሰዎች የተረዳነው ነገር ያው እነሱ የሚያውቁትም ችግር አለ፣ የማያውቁትም ችግር አለ። ለምሳሌ በራችን መገንጠሉ ጥይት በሰው ላይ መተኮስ አቁም ነበረ፣ አስረዳናቸው እኛ የያዙ ነው ያለው እንጂ ተኩሶ አላልንም፣ በር ገንጥሎ አላልንም። ውሃ ስንጠይቅ ጥይት ጠጡ እንደተባልን አስረዳናቸው። ለልጆቹም ያው እየተጣራ እንደ ደረጃው እንደ ወንጀላቸው እየተጣራ በዛሬ ዕለት እና በነገ ዕለት እንደሚፈቱልን አስረድተውናል፣ እንደዛ በሌሊት በራችን እየተሰበረ ልጆቻችን እየታፈሱ ነው የሚለው ቅሬታ በተደጋጋሚ የሚሰማ ነው። በትላንትናው ዕለት ለመገናኛ ብዙኃን ጋዜጣዊ መግለጫ የሰጠው ጊዜያዊ የፀጥታ ጥምር ኮሚቴ አባል የሆኑት የድሬዳዋ አስተዳደር ፖሊስ ኮሚሽን ኮሚሽነር ጌታቸው አስረስ በዚህ ረገድ ለሚቀርበው ቅሬታ እንዲህ ብለዋል። ብዙ እንደዚህ አይነት ነገር በብዛት እኔ አልሰማሁም። ግን ምሽት ላይ በየቦታው እሳት እኔ ራሴ የዞርኩ ጎማና እሳት ሳጠፋ ነው ምሽቱን። በዛን ጊዜ ግን እያስታደድን እየገቡበት እየተገባ ሰው ሲያዝ እንደነበረ መረጃው አለ ከዛ ውጪ ዝም ብሎ ሆን ብሎ ምሽት ጠብቆ ለመያዝ የተደረገ እንቅስቃሴ የለም። ግን አስቸኳይ ጊዜ አዋጅ ባይታወጅም የሰራዊቱ ከተማውን በቁጥር ስር ባረገበት ሰዓት ህገወጥ ሰዎችን ሊይዝ ይችላል። ዞሮ ዞሮ ግን አሁን ባለን ተጨባጭ ሁኔታ ሌሊት፣ በተለይ የዛን ዕለት ሌሊት ሌሊቱን ሙሉ ነው እሳት ሲነድ ነው። ሌሊቱን ሙሉ የእሳት አደጋ መኪና ፉዞ ሆኖ ኤርፖርት ድርጅት ካለ ስራቸው አዳር እንዲያድሩ በግድ አስገድደን ነው ያሳደር ናቸው። በየመንገድ ላይ ጎማ ጫን ስንገባ ነው ያደረው። ምናልባት ዛሬ በሌሊት ነው አብዛኛውን የተነሳው። አሁንም ድንጋይ መዝጋት ዛሬም ነበር ሙከራው ነው ይሄ 100% ተረጋግቷል ማለት አይቻልም። ዞሮ ዞሮ ግን የተባሉ ሰዎች ቶሎ ብሎ ለህግ ቢጠቆት ምን ህግ መቅረብ አለባቸው። ሌላውን በምክርና በእንትን የሚለቀው በዚህ አይነት ይሄዳል ብለን ነው የምናስበው። በሌላ በኩል ዛሬ እስከ ምሽት ድረስም ያስተዳደሩ ከፍተኛና መካከለኛ አመራሮች የከተማዋን ሰላም ቀድሞ ወደ ነበረበት ለመመለስና ሁሉም ተቋማት የሚጠበቅባቸው በአግባቡ ተወጠው የህብረተሰቡን ቅሬታዎች መመለስ እንዲጀምሩ በሚል ስብሰባ እየተካሄደ ነው። የምስራቅ ህዝብ ምክትል አዛዥ ጄኔራል ተስፋዬ፣ ከንቲባ ኢብራሂም ውስማን እና ምክትል ከንቲባ አብደላ አህመድ በመሩት መድረክ ላይ በተለይ ከጸጥታ አንጻር ባሉ ችግሮችና መደረገ በሚገባቸው ተግባራት ላይ ሰፊ ውይይት ተካሂዷል። ድሬዳዋ በአሁኑ ሰዓት በመከላከያ ሰራዊት የምስራቅ ህዝብ ዋና መምሪያ የሚመራውና የድሬዳዋ ፖሊስና የፌዴራል ፖሊስ አባል የሆኑበት ጊዜያዊ የጸጥታ ጥምር ኮሚቴ ነው ፀጥታዋን በበላይነት እየመራ ያለው። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮን ነኝ ድሬዳዋ።